እኔ ጋር ለሰዎች ማስተላለፍ የምፈልገው ምልክት እያለኝ እና የሆነ ነገር ማስተላለፍ እንዳለኝ ይሰማኛል። ብዙ ጊዜ እንዲስተካከል የምፈልጋቸው ነገሮች ቢኖሩ ቤት ለቤት እየሄድኩኝ በር አንኳክቼ መናገር አልችልም ብዬ ነው ማስበው። ትንሽ ይከብዳል እና በዘፈን በኩል አንተን የሚሰማክ ስሜት እና ማስተላለፍ የምትፈልገው ምልክት በዘፈን በኩል ለማስተላለፍ ትንሽ ይቀላል ብዬ ነው ማስበው እና ለዛ ነው የገባው። አንቺ የማህበረሰብን የሚመክሩ የማህበረሰብ ችግሮችን የሚያነሳሱ ሙዚቃዎችን ነው እስካሁን ድረስ እየተጫወትሽ ያለሽው። ለምን እነዚህን ነገሮች ማስቀደም ፈለግሽ ከሌሎች ጉዳዮች ይልቅ? ተወልጄ ያደግኩበት አካባቢ ነው ይሄ ሁሉን እንዳስተላለፍ ያስገደደኝ። እኔ እየሄድኩበት ያለው መንገድ ለእኔ እየጠቀመኝ ሆነ ስለሳየኝ ነው እነሱ ደግሞ እየጠቀማቸው አይደለም። ለምሳሌ አሁን ያለ ድሜ ጋብቻ የሚለው ላይ የምውሰደው በእኔ አካባቢ አሁን ብዙ ሰዎች ያለ ድሜያቸውን የሚያገቡት ልጅም የሚወዱት ራሳቸውን ሳይችሉ ትምህርት ቤት ሳይገቡ እና ሸክም ትሆናለ ለቤተሰብ ማለት ነው። ስለ ፍቅር ምናምን ያ ሁሉ ነገር ይመጣል። እኔ ሁሉም ነገር ጊዜ ያለው ብዬ ነው ማስበው በብዛት ማለት ነው። ከሌሎቹ ራሳትን መሳሰል ስትቀር ትንሽ ከበድ ይላል በሌላ መንገድ ልትታዩ ሁላ ይችላል እና ያ ሁሉ ነገር አልፌ ቢያንስ እንኳን ትንሽ የተሻለ መስመር ላይ ነኝ ያለሁት ብዬ ነው የማስበው ብዙ ሰው ሰውን ትክክለኛ መንገድ እንዲከተል ቢመልጥ ጥሩ ነው ብዬ አስበተላል እኮ በእንደዚህ አይነት መንገድ በቅርብ ጊዜ ከወጡት ሙዚቃዎች መካከል ቤቶ ነው አይደል? ቤቶ ነው። ይዘቱን ንገሪኝ። ስለምንድን ነው ዘፈኑ? ባኛ ክኛ ነው የተዘፈነው አይደል? እሱ ባኛ ክኛ ነው የተዘፈነው። ያው ቤቶ ፎከስ የሚያደርገው ስለ ፍቅር ነው። ብዙ ሰዎች አበድኩ፣ ምን ሞትኩኝ፣ ለማህበሬ ነው፣ በብዛት እንደዛ ይዘፈናል። ግን ስለ ፍቅር ሆኖ አስታራቂ የሆነ ዘፈን ነው። በተለይ ያድጌበት ተወልጄበት ያደኩበት ቦታ ላይክ ብዙ የሚያማምሩ ወጣት ሴቶች ታያለ። እና እነዛ የሚያማምሩ ወጣት ሴቶች ስታያቸው ያ ውበታቸውን ይዘው አይዘልቁም። የሆነ ነገር በቃ ቾክሎ ቾክሎ ወይ አቋራጭ መንገድ ተጠቅሞ ለብርም ሆነ ለሆነ ነገር ብቻ ቆንጆ ነን ብሎ በማሰብ ራሳቸውን በማይሆን ወይም ትላልቅ ሰዎች ጋ ለብር ብለው እየሄዱ ራሳቸውን ለማየውን ነገር ያጋልጣሉ። እና ብዙ ጊዜ ዲያሪ ጽሑፍ ነበር። በዙሪያ እየተከሰተ ያለው ነገር ሰውን ወደ ትክክለኛ መንገድ እንዲመለስ ትንሽ ለመምከር እየሞከርኩበት ዘፈን ነው እና ሚሮፓ ታክሲዶ ነው የሚለው እና በእርግጥ ሰው አንድ ሰው ቆንጆ ቢሆንም በመልኩም መልኩን አምኖ ለገንዘብ ብለው አቋራጭ መንገድ መጠቀም እንደሌለበት ነው መመክረው እዛ ላይ ሁለተኛ ደግሞ ፍቅርን በገንዘብ አይገዛም እና አንድን ሰው ለፍቅር ለገንዘብ ብለን ፍቅርን እየተጠቀም አስመስለን ያን ስካፍ ውስጥ መግባት እንደሌለብን ነው ለመምከር የሞከርኩት። እና ትንሽ በአካባቢ ብዙ ሰው ወዶታል። በመማርበት ትምህርት ቤትም ሳስተማቸው ምናምን ስለምን እንደሚያወራ ትነግራቸው በጣም ነው የሚወዱት ብዬ አስባለሁ። ተወልደሽ አደግሽው ጋምቤላ ነው አይደል? አዎ፣ ጋምቤላ ነው። ባደግሽበት ቦታ እንዳንቺው የሙዚቃ ፍቅር ያላቸው የሙዚቃ ተሰጦ ያላቸው ወጣቶች አሉ እና እስካሁን ድረስ ወደ መድረክ እንዳይመጡ የሚፈልጉት ላይ እንዳይደርሱ ያደረጋቸው ችግር ምንድን ነው? ብዙ ችግሮች አሉ። ስለ ጋምቤላ ዘፋኞች ማውራታችን ካልቀረ በጣም ጎበዝ ናቸው። ኔቻለ፣ ከእኔ ጋር ሲሰሩ የነበረውም በጣም ብዙ አሉ እና ያለው ችግር ያው ጋምቤላ በብዛት ከዩት በስተቀር ሌሎቹ ዘፋኝ ዘፈን እንደ መጥፎ ነገር ነው የሚወስዱት። ምክንያቱም አዌርነሱን ያው አልተሰጠም በብዛት እና ትላልቅ ሰዎችም ዘፈን እንደ የሆነ እንደ ኃጢአት ነገር የሚቆጠርበት እንትና አለ በእኛ በሰፊው ዘፋኝ ከሆንክ እንደ ዱርዬም ብትቆጠርም ትችላለህ። እና ሁለተኛ ደግሞ በምንም ታምር ስፖርት አትደረግም በብዛት እንዲሁ ስፖርት እናደረግ ይችላለን እያሉ በሌላ መንገድ የሚመጡ አሉ። ለምሳሌ ይህ አሁን ሴት ነኝ ባሳለፍኳቸው ኤክስፒሪንሶች ለምሳሌ አሁን ብዙ እንሰራለን ሁላ ቃል ገብቶ አብረን ሰርተን ሰርተን መሀል ላይ ስንገናኝ ላይ አንተን ሊጠቀሙ የሚፈልጉም አንዳንድ እንትኖች አሉ። እሱን ነገር ደግሞ አርት ውስጥ ያለ ነገር ነው እና በእርግጥ ታለንትድ ብትሆንም ራስን

ቤሩን ነበያ፣ መልካም ጊዜ። ቤሩ ነበያ። በጣም አመሰግናለሁ። ለአሁኑ ይቅናሽ፣ መንገድሽ ሁሉ ይሳካልሽ። በሌሎች አዳዲስ ስራዎችሽ እንገናኛለን። መልካም ጊዜ፣ አመሰግናለሁ።